ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ለኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የኢትዮጵያ የኢኮኖሚ እድገት በሰባት ከመቶ እንደሚቀጥል አይኤምኤፍ አስታወቀ። ኢትዮጵያ ፕሬስንና ድረገጾችን ሳንሱር ለማድረግ የተራቀቀ ቴክኖሎጂ መጠቀሟ ተገለጸ። እየበዛ የሄደው የጉድፈቻ መጠን ጋብ እንዲል ጥሪ ቀረበ የሚሉትን ርዕሶች ነው ዛሬ የምንመለከተው። አይኤምኤፍ ማለት ዓለም አቀፍ የገንዘብ ድርጅት። የያዝነውና የመጪው ዓመት የኢትዮጵያ ኢኮኖሚ እድገት ከዚህ ቀደም ገምቶት እንደነበረ በአምስት ነጥብ አምስት ከመቶ ሳይሆን በሰባት ከመቶ ማደጉን ይቀጥላል ተብሎ እንደሚገመት ማስታወቁን ሮይተርስ የዜና አገልግሎት ጠቅሷል። በአምስት ነጥብ አምስት ከመቶ ገምቶት የነበረው በገንዘብ ግሽበት መናር ምክንያት እንደነበር የዜናው አገልግሎት አውስቷል። ዋናው መሰረቱ ዋሽንግተን ዲሲ የሆነው አካል የኢኮኖሚ እድገት ግምት ከኦፊሴላዊ 11 ነጥብ አራት ከመቶ የእድገት መጠን ያነሰ መሆኑ ነው። ኢትዮጵያን የጎበኘው የዓለም የገንዘብ ድርጅት ቡድን ለገንዘብ ግሽበት መውረድ አስተዋጽኦ ያደረገው መንግሥት ባጀቱን ከማዕከላዊ ባንክ መመደቡን አቁሞ ጥብቅ የገንዘብና የባጀት ፖሊሲን በማውጣቱና በርከት ያለ የውጭ ምንዛሬ ሽያጭ በማድረጉ ነው ማለቱን ሮይተርስ የዜና አገልግሎት ዘግቧል። የኢትዮጵያ ዓመታዊ የገንዘብ ግሽበት መጠን ለሶስተኛ ወር በተከታታይ ሲቀንስ ቆይቶ ባለፈው ግንቦት ወር ወደ 25 ነጥብ አምስት ከመቶ ወርዷል ይላል ሮይተርስ። ኢትዮጵያ የኢኮኖሚ ብቃቷን ለማሻሻል ኤነርጂ ማፍለቁን ከፍ የሚያደርጉ እቅዶችን ያቀፉ የመሰረተ ልማት መዋዕለ ንዋይ እቅዶችን አውጥታለች። ከአፍሪቃ ዋናዋ ቡና አምራች የሆነችው ኢትዮጵያ ከቡና የምታገኘው ገቢ ኢኮኖሚዋን ለማሻሻል ረድቷል። እየተበራከተ በመሄድ ላይ ካለው የወርቅ ምርት፣ ከምግብ ዘይት፣ እህልና ከቁም እንስሳት የሚገኘው የውጭ ገቢም እንደዚሁ። ኢትዮጵያ ከቻይና ከህንድና ከሚያንማር ቀጥላ ሰሊጥን ወደ ውጭ በመላክ ረገድ አራተኛዋ ትልቅ ሀገር ናት ሲል ሮይተርስ የዜና አገልግሎት ዘግቧል። ኢትዮጵያ ፕረስንና ድረገጾችን እየለየች ሳንሱር ለማድረግ የተራቀቀ ቴክኖሎጂን እየተጠቀመች ነው ሲል የድንበር አልባ ጋዜጠኞች ቡድን እንደከሰሰ ሱዳን ትሪቡን ጋዜጣ ጠቅሷል። የድንበር አልባ ጋዜጠኞች ቡድን እንደሚለው የመንግስት ይዞታ የሆነው የኢትዮጵያ ቴሌኮሙኒኬሽንስ ኮርፖሬሽን ከጥቂት ሳምንታት ወዲህ ቶር ኔትወርክ የተባለው ማንነትን ሳይገልጹ የታገዱ ድረገጾችን ለማሰስ የሚያስችለውን መረብ ተደራሽነት ማገድ ጀምሯል። ዲፕ ፖኬት ኢንስፔክሽን ማለት የጥልቅ ኪስ ቁጥጥር የተባለው የድረገጽ መረቦችን እየለየ የሚዳስስ ሲሆን ብዙውን ጊዜ የኢንተርኔት ጠላቶች የሚባሉት ቻይናንና ኢራንን የመሳሰሉት ሀገሮች የሚጠቀሙበት ዘዴ ነው። የፖለቲካ ተቃዋሚዎችንና የግል ሚዲያን የሚያዋክበው የኢትዮጵያ መንግስት እንዲህ አይነቱን የማጣራት ዘዴ ለስለላ ተግባር ሊጠቀምበት ይችላል የሚል ስጋት እንዳለው የድንበር አልባ ጋዜጠኞች ቡድን ጠቅሶ የኢትዮጵያ ባለሥልጣኖች እንዲህ አይነቱን ለይቶ የማጣራት ብቃት ያለውን መሳሪያ ከማስገባትና ከመጠቀም እንዲቆጠቡ ቡድኑ እንደጠየቀ ሱዳን ትሪቡን ጋዜጣ አውስቷል። የጥልቅ ኪስ ቁጥጥር የሚለው ዘዴ የተጀመረው የፖርን ድረገጾችን ለማገድ ነበር። ይሁንና አንዳንድ ሀገሮች ከፖለቲካ አንጻር ተፈላጊነት የሌላቸውን ድረገጾችና የመንግስት ተቃዋሚዎችን ድምፅ ለማገድ ተጠቀሙበት ይላል ሱዳን ትሪቡን ጋዜጣ ላይ የወጣው ጽሑፍ በሌላ በኩል ደግሞ ትልቁ የኢትዮጵያ ማተሚያ ቤት ብርሃንና ሰላም እንዲሁም ሌሎች የመንግስት ማተሚያ ቤቶች ጋዜጦች ከመታተማቸው በፊት የፖለቲካ ሳንሱር ለመደንገግ እየሞከሩ ነው ሲል የድንበር አልባ ጋዜጠኞች ቡድን እንደነቀፈ ጋዜጣው ጠቅሷል። የመንግስት ይዞታ የሆኑ ማተሚያ ቤቶች በቅርቡ ያሰራጩት የማተሚያ ኮንትራት ደንብ ጽሑፎች ለህትመት ሲቀርቡ በይዘታቸው ምክንያት አንቀበልም እንዲሉ ይፈቅዳል ይላል። እንዲህ አይነቱ አዲስ ህግና የጥልቅ ኪስ ቁጥጥር ዘዴ በተግባር ላይ ከዋለ የሚዲያ ነጻነትን በሚመለከት ሀገሪቱን ወደ አምባገነኑ የመንግስቱ ኃይለ ማርያም የጭካኔ አገዛዝ ሊመልሳት ይችላል በማለት የድንበር አልባ ጋዜጠኞች ቡድን ስጋቱን ገልጿል ሲል ሱዳን ትሪቡን ጋዜጣ ዘግቧል። በአፍሪቃ ወዳለው የጉድፈቻ ሁኔታ ስናመራ ደግሞ ስለ ጉዳዩ የሚቆረቆሩ ሰዎች፣ ባለሙያዎች፣ ምሁራንና የመንግስት ባለስልጣናት የአፍሪቃ ልጆችን ለውጭ ሀገራት አሳዳጊዎች የመስጠቱ ጉዳይ ብዙውን ጊዜ ልጆቹን ለመጥቀም ሳይሆን የገንዘብ ጥቅም ለማግኘት ሲባል የሚከናወን በመሆኑ ጋብ እንዲል ጥሪ ማቅረባቸውን ኢሪን የተባለው የሰብአዊ ጉዳዮች ዜናና ትንተና አገልግሎት ጠቅሷል። እንደ አውሮፓ አቆጣጠር ከ2003 እስከ 2011 ዓ.ም በነበረው ጊዜ ውስጥ በትንሹ 41000 የሚሆኑ አፍሪካውያን ልጆች ለውጭ ሀገር አሳዳጊዎች እንደተሰጡ አንድ ጥናት ማመልከቱን ኢርን ዘግቧል። ኢትዮጵያ አቻምና ልጆቹን ለውጭ አሳዳጊዎች በመስጠት ረገድ በሁለተኛነት ተፈርጃ ነበር። አንደኛዋ ቻይና ነበረች። ባለፈው ግንቦት ወር አዲስ አበባ በተካሄደው አምስተኛ ስለ አፍሪቃ ልጆች ፖሊሲ ዓለም አቀፍ ጉባኤ ተሳታፊዎች ልጆች በዘመዶቻቸውና በማህበረሰባቸው ሊያድጉ ለሚችሉበት ሁኔታ ቅድሚያ እንዲሰጥ፣ ልጆቹን ለውጭ ሀገር አሳዳጊዎች የመስጠቱ ጉዳይ የመጨረሻ አማራጭ እንዲሆን ጥሪ አቅርበዋል። የጉባኤው ተሳታፊዎች በተጨማሪም በአንዳንድ ሁኔታ ልጆቹ ለውጭ አሳዳጊዎች የሚሰጡት ገንዘብ ለማግኘት ሲባል ቤተሰቦችን በማታለልና የተሳሳተ መረጃ ሰጥቶ በቤተሰቦች ላይ ጫና በማሳደር እንዲሁም ሌሎች ህገወጥ መንገዶችን በመጠቀም ነው የሚል ስጋት እንዳላቸው ጠቁመዋል ሲል ኢሪን የሰብአዊ ጉዳዮች ዜናና ትንተና አገልግሎት ጠቅሷል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።